ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ የሮብ ህዳር 24 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። አባሎች እና ደጋፊዎቼ በመንግስት ኃይሎች ተዋከቡ ይላል፣ አረና ትግራይ ተቃዋሚ ፓርቲ። ትግላችን ሰላማዊ ቢሆንም የትጥቅ ትግል ያካሂዳሉ ተብለን በሐሰት ተወነጀልን የሚሉ አቤቱታዎችን አሰምቷል። አረና ትግራይ እንደ ፓርቲ በሰላማዊ ትግል ነው የሚወዳደረው። እኛ በህግ የተመዘገን ፓርቲዎች እያለን እንደ ተወዳዳሪ እንጂ እንደ ጠላት መታየት የሌለብን እያለን፣ ገዥው ፓርቲ እና እሱ የሚመራው መንግስት በጠላትነት ነው የሚፈርገን። የአረና ትግራይ ፓርቲ ሊቀመንበር አቶ ብርሃኑ በርሄ ናቸው። የትግራይ ክልል የፍትህና ጸጥታ ቢሮ ኃላፊ አቶ ሀዱሽ ዘነብ የታሰሩት ሰዎች በወንጀል የተጠረጠሩ እንጂ በፖለቲካ አመለካከታቸው አይደለም ይላሉ። ዲሞክራሲ እዚኣቶም ነቲ ህዝቢ ብዝፍጹም ጸረ ዲሞክራሲ ዝኾነ መንገዲ ከይምሃር እነዚህ ሰዎች ለአካባቢው ህዝብ ፍጹም ጸረ ዲሞክራሲ በሆነ መንገድ በተለይ ደግሞ ሁለቱ ቄሶች ስለሆኑ በሃይማኖታዊ ወይም ባህላዊ ስርዓት እየገዘቱ ህፃናት ተማሪዎች ወደ ትምህርት ቤት እንዳይሄዱ፣ እናቶችም ወደ ህክምና እንዳይሄዱ ያደረጉ ሰዎች ናቸው። በሌላ ዜና በትናንትናው ዕለት ሰሜን ምስራቅ ኬንያ ውስጥ የደረሰውን ለ36 ሰዎች ሕይወት መጥፋት ምክንያት የሆነውን የአሸባሪዎች ጥቃት ተከትሎ ሁለት ከፍተኛ የኬንያ የጸጥታ ኃላፊዎች ሥልጣናቸውን እንዲለቁና በሌሎች እንዲተኩ መደረጉን ዝርዝሩን ይዘናል። በንግድና ምጣኔ ሀብት ዝግጅት ደግሞ የአሜሪካውያንን የዓመት በዓል ገበያ የተመለከተ ዘገባ አሰናርተናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። ጤና ይስጥልኝ ክብራትና ክቡራን አድማጮች፣ ዜና የማሰማችው ሰሎሞን አባተ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በተባበሩት መንግሥታት ድርጅት ተሽከርካሪዎች ቅፍለት ላይ ዛሬ በተጣለ የአጥፍቶ ጠፊ አደጋ ቢያንስ ሶስት ሰው ተገደለም። በጥቃቱ ሌሎች ሰባት ሰዎች መቁሰላቸውም ታውቀዋል። አደጋው የተጣለው ኤምባሲዎች በሚበዙበትና የተባበሩት መንግሥታት ድርጅት መደብን በሚገኝበት ብርቱ ጥበቃ በሚደረግበት የሞቃዲሾ ዓለም አቀፍ አውሮፕላን ጣቢያ አቅራቢያ ነው። ከተገደሉት ወይም ከተጎዱት መካከል የመንግስታቱ ድርጅት ሰራተኞች እንደሌሉ አንድ የድርጅቱ ቃል አቀባይ አመልክቷል። ለጥቃቱ ኃላፊነቱን የወሰደው አልሸባብ ባወጣው መግለጫ ኢላማ ያደረግነው የውጭ ቅጥረኞች ቅፍለትንና ከሀዲ አጋሮቻቸውን ነው ብሏል። የመን በሚገኙት የኢራን አምባሳደር መኖሪያ ቅጥር ግቢ ውስጥ መኪና ላይ የተጠመደ ፈንጂ ዛሬ ባደረሰው ጉዳት ቢያንስ አንድ ሰው ገደለም። በጥቃቱ ሰዓት የኢራን አምባሳደር ሆሴይን ኒክናም እቤት እንዳልነበሩና ለመጎዳታቸውንም የኢራን ባለሥልጣናት ተናግረዋል። በፍንዳታው ጥበቃ ላይ የነበሩት ዘብ ልጅ መገደሉና ሌሎች አስራ ሰባት ሰዎች ላይ ጉዳት መድረሱ ተዘግቧል። ይህ ሰንአ ከተማ ውስጥ በሚገኘው ግቢ የደረሰው ፍንዳታ የኤንባሲውን የግቢ ግንብ ደርምሶ በመውጣቱ በአካባቢው ባሉ ሌሎች ይዞታዎች ላይም ጥፋት አስከትሏል። የኢራን የመንግስት ዜና አገልግሎት ባወጣው ዘገባ የኤምባሲው ሰራተኞች በደህና ሁኔታ ላይ እንደሚገኙና የደረሰውን አጋጣሚ ሚያጠና መሆኑን የውጭ ጉዳይ ሚኒስቴሩ ቃል አቀባይ መጥቀሳቸውን አመልክተዋል። ለጥቃቱ ኃላፊነት የወሰደ እስካሁን የለም። እስላማዊ መንግስት ነኝ የሚለው ኢራቅና ሱሪያ ውስጥ የሚንቀሳቀስ ቡድን ለመጋፈጥ የተመሰረተው ጥምረት የቡድኑ አባላት እንዳይሰባሰቡ ከቦታ ቦታ መዘዋወር እንዳይችሉና ጥቃት እንዳያደርሱ ከባድ ሁኔታዎችን የጋረጠባቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስታወቁ። ኬሪ ይህንን የተናገሩት በአይ ሲል ላይ እየተካሄደ ላለው ጦርነት የተባበሩት ስድሳ ጋር ወገኖች ብራስልስ ላይ ባደረጉት መክፈቻ ላይ ዛሬ ነው። ከዚህ ስብሰባ ውጤቶች አንዱ አሉ፣ ኬሬ መልእክታችንን ጠቅልሎ የሚያዝል በሁሉም ግንባሮች ተባብረን የምንቆምና ዘመቻችንንም አስፈላጊ ሆኖ እስከተገኘ ድረስ የሚቀጥል መሆኑን የሚያስገነዝብ ነው። ኬሪ በመቀጠልም ታጣቂዎቹ መጨነቅ ያለባቸው ከሰማይ በሚወርድባቸው ነገር ጉዳይ ነው ብለዋል። አስፈላጊ ሆኖ እስከተገኘ በዩናይትድ ስቴትስ የሚመራው የአየር ድብደባ ይቀጥላል፣ የኢራቅንም ኃይሎች እያሰለጠንን እንቀጥላለን ብለዋል። ኬሪ አክለውም ጸረ አይሲል ዘመቻው ከተጀመረ ካለፈው ነሐሴ አንስቶ እስካሁን በዩናይትድ ስቴትስ መሩ ጥቃት ከአንድ ሺህ በላይ የአየር ድብደባዎች ተካሂደዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሁን ያለውን ፓርላማ በተቻለ ፍጥነት እንደሚያፈርሱ ከተናገሩ ወዲህ እንደራሲዎቹ የፊታችን መጋቢት ስምንት ምርጫ ለማድረግ ተስማምተዋል። ሚስተር ኔታንያሁ ሁለት የቁልፍ ሚኒስትሮቻቸውን ቦታ ትናንት ያሰናበቱ ሲሆን የምርጫው ቀን በጠቅላይ ሚኒስትሩና ክሴኔት ክኔሴት ተብሎ በሚጠራው የእስራኤል ፓርላማ የተቆረጠው ዛሬ ነው። ፓርላማው ለመጋቢቱ ምርጫ ለመዘጋጀት ራሱን መበተን የሚጀምረውም ዛሬ እንደሆነ ታውቋል። ጠቅላይ ሚኒስትሩ ከስራቸው ያሰናበቱት የገንዘብ ሚኒስትሩን የአየር ላፒድንና የፍትህ ሚኒስትራቸውን ዚፒል ሊቭኒን ነው። የዜናው ሰዓት አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሰዓት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ስማዕግዜር ነኝ። አባሎቼና ደጋፊዎቼ በመንግሥት ኃይሎች ተዋከቡ፣ ታሰሩ፣ ተሳደዱ። ሕገ መንግሥታችን የሰጠንን መብቶች እንዳንጠቀም ተደረግን። በሰላማዊ ትግል ተጠምደን እያለና ይሄ እየታወቀ የትጥቅ ትግል ያካሂዳሉ ተብለን በሐሰት ተወነጀልን፣ ይላል አረና ትግራይ ለዲሞክራሲና ለሉዓላዊነት የተባለው ተቃዋሚ ፓርቲ። የትግራይ ክልል የፍትሕና ጸጥታ ቢሮ ኃላፊ አቶ ሐዱሽ ዘንድም ማስተባበያ ሰጥተዋል። አዲሱ አበበ ዝርዝሩን ይዟል። የአረና ትግራይ ሊቀመንበር አቶ ብርሃኑ በረሀ ናቸው። ቀደም ካሉት ክሶች በተጨማሪ ሰላማዊ ሰልፍ ለማካሄድና ህዝባዊ ስብሰባ ለመጥራት ስንፈልግ የመቀሌው ከንቲባ አዲስ ስነ ስርዓት በማውጣት አደናቅፈውናል በማለት ገልጠዋል። በመቀሌው ከንቲባ ተላለፈ ካሉት መመሪያ እስቲ አንዱን ይጥቀሱልኝ? ብዬ ነበር አቶ ብርሃኑን። አረና ትግራይ እንደ ፓርቲ በሰላማዊ ትግል ነው የሚወዳደረው። እኛ በህግ የተመዘገን ፓርቲዎች እያለን እንደ ተወዳዳረንጊ እንደ ጠላት መታኘት የሌለብን እያለን አገዢው ፓርቲ እና እሱ የሚመራው መንግስት በጠላትነት ነው የሚፈርገን። ሁለተኛ ተቃዋሚ ፓርቲ ማለት ሀሳቡን በሚዲያ በመግለጽ ነው በምርጫ ብቻ ሳይሆን ሁሌ በሀገሪቱ የፖለቲካ የኢኮኖሚና ማህበራዊ ህይወት ውስጥ ሚናውን የሚጫወተው የሚዲያ እድል የለንም። ሶስተኛ ደግሞ አንድ ተቃዋሚ ፓርቲ በሰላማዊ መንገድ የሚታገል ትግሩን የሚያካሄደው ሀሳቡን በመግለጽ ቅሬታውን፣ አቋሙን በመግለጽ ነው። በጽነ ጽሁፍ፣ በንግግር፣ በሰልፍ ነው። ሰላማዊ ሰልፍን ለማድረግ ሀሳባችን በሚዲያ ለመግለጽ በማንችልበት ሁኔታ ሁሉም ነገር ዘግተውት ይዘውታል። በጠላትነት ተፈረጅን፣ የሚዲያ ወይም የመገናኛ ዘዴዎችን የመጠቀም እድል አጣ ነው፣ ወዘተረፈ። ገዢው ፓርቲ ወይም መንግስት እነዚህን እንደሚያደርግ ተቃዋሚዎች ብዙ ጊዜ የሚያነሷቸው ቢሆንም በአረና ትግራይ ላይ ተፈጸሙ የተባሉትን ወከባዎችም ሆነ እስራት በተጨባጭ እንዲያነሱልኝ ለአቶ ብርሃኑ ጥያቄ አቅርቤ ያለሁ በጠላትነት ከፈረጅ በኋላ ከግንቦት ሰባት ይገናኛሉ ከደምሂት ይገናኛሉ። ደምሂት የሚባለው የትግራይ ድርጅት ሆኖ በኤርትራ ያለ ነው። እኛ ከነሱ ምንም ግንኙነት የለንም። የትጥቅ ትግል በምንም ተአምር የለውጥ መንገድ አይደለም ብለን አቋማችን ግልጽ አድርገናል። ከዚህ ጋር በተያያዘ ለምሳሌ አቶ አብርሃ ደስታ የአረና የስራ አስፈጻሚ አባል የነበረ ነው እና አቶ አያሌው በየነ የሚባል በታህታይ ማይጨው በአክሱም አካባቢ ተወዳዳሪ የነበረ ነው። አቶ አማረት ወልደም በተመሳሳይ አክሱም አካባቢ ተወዳዳሪ የነበረ አማራ ተወልደ ደግሞ የፓርቲ የቁጥጥር ኮሚሽን አባል ነው። ከትጥቅ ትግል ከመረጥ ጋራ በማገናኘት የመወንጀል ነገር በስፋት ይሰራል። ከአቶ አብረሃ ሌላ እና አቶ አያሌው፣ አቶ አማራ ያሏቸው በእስር ላይ ናቸው። አዎ፣ አሁን አቶ አማራ የት እንዳለም አይታወቅም። እዚህ ስንጠይቅ አዲስ አበባ ነው ይላሉ፣ አዲስ አበባ ስንጠይቅ የለም ይላሉ። አቶ አያሌውስ? አቶ አያሌው ሽረ ነበረ፣ አሁን መቀሌ መጥቷል። በሁለቱ ላይ ጥፋት ተብሎ የተያዙበት ወይም የታሰሩበት ምክንያት ምንድን ነው ለእናንተ የተገለጠው? እንኳን የታሰሩበት ምክንያት ላይ ይነገራል። የት እንደታሰሩ ስንጠይቅ እንኳን አይመለከታችሁም። አሁን ትናንትና ፖሊስ ኮሚሽን ትግራይ ፖሊስ ኮሚሽን ህጀ ስጠይቅ ለእናንተ ለፓርቲ መንገድ ግዴታ የለብንም። የት እንዳለም ሊገልጡልኝም ፈቃደኝ ቻልሆነ። በተለይ በአቶ ብርሃኑ ላይ በሊቀ መንበርነታቸው ምን እንደደረሰባቸው ጠይቄ ከዛቻና ሌሎችንም ጨምሮ ከግንቦት ሰባት ጋር ከመደመር ያለፈ ለጊዜው ምንም እንዳልደረሰባቸው ገልጠውልኛል። ይህን እናንተ ሕገወጥ ያላችሁትን እርምጃ ለማስቆም ምን ህጋዊ አካሄድ አቅዳችኋል ላልኩት ጥያቄም፣ እኛ ግራ የገባንም ያ ነው ግን ሕዝብ ይወቅልን ብለውኛል። አመስግኜ ውይይታችንን ከማብቃቴ በፊት ግን ይህን አክለዋል። ያልገለጥኳቸው ብዙ የታሰሩ ሰዎች አሉ። እሺ እነማን ናቸው? ምንድን ናቸው? ፓርቲ ውስጥ ያላቸው ኃላፊነት አብረው የገለጡልኝ ስ ስድስት የሚሆኑ ወይዘሮ አልጋኔሽ ገብሩ፣ አቶ ሀለፎም፣ አቶ አያሌው ጣም ያለው መምህር ምሁት ጸጋይ፣ ቄስ ብርሃኑ ቆባ፣ አቶ ሀጋዚ ካህሱ፣ ቄስ ገብረ እግዚአብሔር ካሳዬ፣ ቄስ ካህሱ ተስፋይ እያንዳንዳቸው በአስራ አምስት ሺህ በዋስ ወጥተው፣ ለምን በዋስ ወጡ በማለት ደግሞ ምንም ወንጀል ሳይ ሊቀርብባቸው ሳይችል እንደገና እየከሰሰ ፖሊስ፣ አሁንም በእስር ቤት አሉ። እነዚህ በሙሉ እስር ቤት ናቸው አሁን ነው የሚሉኝ? አዎ። ሌሎች ደግሞ ለምሳሌ በዚህ ሰሞን በምዕራባዊ ዞን ወልቃይት አካባቢ በካድሬዎች ታስረው በዱላና በድንጋይ የተደበደቡ አሉ። አቶ መሰለ ገብረ ሚካኤል አቶ ሓጎስ ካሕሳይ አቶ ተክለ ገብረ ህይወት። ከነዚህ ውስጥ አቶ ሓጎስ ካሕሳይ ከባድ የአካል ጉዳት ደርሶበት ብእሞራ ሆስፒታል በመታከም ላይ ያለ ነው። ሌላም ትናንትናም አቶ አቶ ዝናዊ የተባለ ከበረከት ከተባለው አንድ ትንሽ ከተማ በሱዳን ጠረፍ እዛ ለህዝም ይታደል ጽሑፍ እያደለሳለ ብተደብድዎ ወደ ሐኪም እንዲሄድ ሲጠይቅ ተመልሰው አስረው የወሰዱት አቶ በተባለ ወረዳ በምስራቃዊ ዞን ደግሞ አቶ ሙላ አባይ፣ አቶ ወልደ ገብርኤል ሀይሉ የተባሉት በመኪና ታፍነው እዛ ሲደበደቡ ጥርስ ከባድ የአካል ጉዳት የደረሰበት። ለምሳሌ አቶ ሙላ አባይ ጥርስን የተሰበረ ያቀረበው ክስ አንቀበልም ተብሎ አቤቱታ ለትግራይ ፖሊስ ኮሚሽን ቀርቦ የትግራይ ፖሊስ ኮሚሽን ደግሞ ምንም መፍትሔ ሳይሰጥ ግን ደብዳቤዎችን ከሳሽቱ ነው። እንደዚህ አይነት ችግር የሚያጋጥማለ አቶ ብርሃኑ እንደገለጡልኝ ከሆነ እነዚህ በተለይ ወደ መጨረሻ ላይ የገለጿቸው ሰዎች በግብርና ሙያ የሚተዳደሩ ግን የአረና ደጋፊዎች ናቸው። ለነዚህ ክሶች መልስ ለመሻት ወደ አቶ ሀዱሽ ዘነብ ደውዬ ነበር። ሀዱሽ የትግራይ የፍትህና የደህንነት ቢሮ ኃላፊ ናቸው። እኔ በደወልኩበት ሰዓት አሁን ትንሽ ሥራ ላይ ነኝ ሲሉ ለሌላ ሰዓት ቀጠሮ ለመያዝ ንግግሬን እንደጀመርኩ ስልካችን ተቋረጠ። ቀደም ሲል ግን የትግርኛው ክፍል ባልደረባችን ገብረ ገብረ መድን በተመሳሳይ ጉዳይ አነጋግሯቸው ስለነበር ይህን መልሰዋል። እዚ የተባሉት ክሶች ትክክል አይደሉም። በራሪ ጽሑፍ እንዳሻቸው በመላው የትግራይ ክልል እየበተኑ ናቸው። ሌላው ቀርቶ በተከለከለ ወታደራዊ ጦር ሰፈር ገብተው ወረቀት ሲበትኑ የተያዙም አሉ። በተለይ ብዙዎች በተያዙ ግን ከጸረ ሰላም ኃይሎች ግንኙነት ያላቸውና ተጨባጭ ማስረጃ የተያዘባቸው በእርግጥ ጉዳያቸውም በፍርድ ላይ የተያዘ በመሆኑ ዝርዝር ውስጥ መግባት አያስፈልግም። በተጨባጭ ግን ወንጀል ስለሰሩ እንጂ የአረና አባላት በመሆናቸው ብቻ ያሰርናቸው ሰዎች የሉም። አሉባልታ ባልታ፣ ነው የተለመደ ወንጀል ነው ብለዋል። መቀለ ከተማ አካባቢ ታስሩ ስለተባሉ ስድስት አርሶ አደሮች በሚመለከት አቶ ሀዱሽ ዘነበ እንዲህ ይላሉ። ዲሞክራሲ አቶም ነቲ ህዝቢ ብዙ ፍጹም ጸረ ዲሞክራሲ ዝኮነ መንገዲ ከይመሃር እነዚህ ሰዎች ለአካባቢው ህዝብ ፍጹም ጸረ ዲሞክራሲ በሆነ መንገድ በተለይ ደግሞ ሁለቱ ቄሶች ስለሆኑ በሃይማኖታዊ ወይም ባህላዊ ስርዓት እየገዘቱ ህፃናት ተማሪዎች ወደ ትምህርት ቤት እንዳይሄዱ፣ እናቶችም ወደ ሕክምና እንዳይሄዱ ያደረጉት ሰዎች ናቸው። እነዚህ የየትኛው ፓርቲ አባላት ይሁኑ አይሁኑ በፈጸሙት ወንጀል ያሰር ናቸውና ጉዳያቸው በፍርድ ሂደት ላይ ያሉ ሰዎች ናቸው። ታስረው ያሉበትም አናውቅም ያሉትም ከሐቅ የራቀ ነው። የተባለውም ውሸት ነው። ለምሳሌ አብርሃ ደስታ የት እንደ ታሰረ እነሱ ያውቃሉ፣ ቤተሰቡም ያውቃሉ። ገዢው ፓርቲ ህወሀት አረና ትግራይን እንደ ጠላት ነው የሚያየው ሲሉ አቶ ብርሃኑ በረህ ላቀረቡት ክስም አቶ አዱሽ ዘነበ መልስ ሰጥተዋል። ዝኾነ ይኹን አባል ናይ ህወሓት ዝኾነ ይኹን ኣመራር ናይ ህወሓት ዓረና ጸላኢ ኢሉ ኣይፈልጥን። ማንኛውም የህወሓት አባል ይሁን የድርጅቱ አመራር አባል አረና ጠላት ነው ብሎ አያውቅም። የአረና ዓላማዎች የአረና አካሄድ ትክክል አይደሉም፣ ለትግራይ ህዝብ አይጠቅሙም። የቅሬታ ፖለቲካ ከመሆን አልፎ ለህዝብ የሚጠቅምና የሚያሳትፍ ፕሮግራም የላቸውም እንላለን። እርግጥ እንዲህ ማለታችን ጠላቶቻችን ነው ማለት ግን አይደለም። እዚች አገር በፓርላማ አንድ ሁለት ሶስት ተብለው በግልጽ በጠላትነት የተመደቡ አሉ። አረና ግን ጠላት ነው አልተባለም፣ አንልም። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ወደ ተከታዩ ዘገባችን ስናልፍ ወደ ጎረቤት ኬንያ ይወስደናል። ሰሜን ምስራቅ ኬንያ ውስጥ የደረሰውና ለ36 ሰዎች ሕይወት መጥፋት ምክንያት የሆነውን የአሸባሪ ጥቃት ተከትሎ ሁለት ከፍተኛ የኬንያ የጸጥታ ኃላፊዎች ሥራቸውን እንዲለቁና በሌሎች እንዲተኩ ተደርጓል። ባለፉት አስር ቀናት ውስጥ ብቻ ለሁለተኛ ጊዜ የደረሰውን ይህን ጥቃት ተከትሎ የወሰዱት እርምጃን ይፋ ያደረጉት የኬንያው ፕሬዚዳንት ኡሁሩ ኬንያታ አገራቸው በዓለም አቀፍ ሽብርተኝነት ላይ የያዘችውን ዘመቻ አጧጡፋ ትቀጥላለች ብለዋል። የአሜሪካ ድምፁ ጌብ ጄስሎ ከናይሮቢ ያደረሰውን ዘገባ አሉላ ከበዳ ያቀርበዋል። ኬንያታ ለህዝባቸው በቴሌቪዥን ባሰሙት በዚህ ንግግራቸው የአገሪቱ ፖሊስ አዛዥ ዴቪድ ኪማዩን ያቀረቡትን የስራ መልቀቂያ መቀበላቸውን ገልጠው፣ የአገር ውስጥ ሚኒስትሩ ኦሌ ሌኩን የሚተኩ አዲስ የካቢኔ ሚኒስትር በእጩነት ማቅረባቸውን ገልጠዋል። የሁለቱ ባለስልጣናት መነሳትና በሌሎች የመተካታቸው ውሳኔ የተሰማው ሶማሊያን ከምታዋስ ነው የማንዴራ ወረዳ አቅራቢያ እጹብ ድንጋይ ፍለጋ የተሰማሩ ሰራተኞች በማደሪያ ድንኳናቸው ውስጥ በተኙበት አንጋቾች በከፈቱባቸው ተኩስ ከተገደሉ በኋላ ነው። ለጥቃቱ የሶማሊያ ጽንፈኛ ቡድን አልሸባብ ኃላፊነት ወስደዋል። ባለፈው ሳምንት አሸባሪዎች በአካባቢው በመጓዝ ላይ የነበረ አንድ አውቶብስ አግተው 28 ሰዎችን መግደላቸውም ይታወሳል። በሁለቱ ድንገቶች በተመሳሳይ የእስልምና እምነት ተከታይ ያልሆኑ ግለሰቦችን ለይተው በማውጣት መግደላቸውን እማኞች አረጋግጠዋል። ከዚህ ጋር ተያይዞ የአገሪቱን የጸጥታ ጥበቃ አያያዝ አስመልክቶ በመንግስታቸው ላይ እያየለ የመጣውን ትችት ሚስተር ኬንያታ እንዲህ ሲሉ አስተባብለዋል። ኬንያ ጦርነት ላይ ነች። ጠላቶቻችን ሽብር በመንዛት ልባችንን በሐዘን ለማድማት እየጣሩ ነው። በጥርጣሬና በስጋት ስንዋጥ በመወነጃጀል አንዳችን በሌላችን ላይ የምንጠቋቁም ከሆነ ያኔ ለጠላቶቻችን ዓላማ ማሳኪያኑ እንሆናለን። ድንገቶቹን ተከትሎ ሥልጣናቸውን በገዛ ፈቃዳቸው መልቀቃቸው የተነገረው የአገሪቱ ፖሊስ ዋና አዛዥ ዴቪድ ኬማዮ በበኩላቸው በዛሬው ዕለት ከጋዜጠኞች ጋር ባደረጉት በስልክ ምልልስ በግል ምክንያት ቶሎ ጥረታ ለመውጣት መፈለጋቸውን ነው የተናገሩት። በእግራቸው የሚተካው ሰው ማንነት ግን እስካሁን አልተገለጠም። በተመሳሳይ ስልጣናቸውን የለቀቁትን የሀገር ውስጥ ሚኒስትሩን ኦሌ ሌንኩን እንዲተኩ ሜጀር ጀኔራል ጆሴፍ ኒኬሴሪ መታጨታቸውን ፕሬዚዳንት ኬንያታ ይፋ አድርገዋል። በኬንያ በተከታታይ የደረሱትን የሽብር ጥቃቶች ተከትሎም የአገሪቱን የጸጥታ ጥበቃ አያያዝ እንዲሻሻል በመጠየቅ በቅርቡ ናይሮቢ ውስጥ የተካሄዱ ህዝባዊ ሰልፎች ሁለቱ ባለስልጣናት ከኃላፊነታቸው እንዲነሱ ጥሪ መሰማቱም ይታወቃል። አናወላውልም። አሸባሪዎች በአካባቢያችን በሚያደርሱት ጥቃት አንንበረከክም። ጥቃቶቹን መክተን አገራችንንና የአካባቢያችንን ጸጥታ እናረጋግጣለን። በዚያች ሀገር ከደረሱት ተከታታይ የሽብር ጥቃቶች ዋናው ባለፈው በዌስትጌት የገበያ መንደር የአልሻባብ ጽንፈኞች ያደረሱት ጥቃት መሆኑ ይታወቃል። የኬንያ መከላከያ ሚኒስትር ቃል አቀባይ ለአሜሪካ ድምጽ በሰጡት ቃልም ጥቃት ኃላፊነት የወሰዱትን ወገኖች ማደን ይዘዋል። ከአሜሪካ ድምፅ ሬዲዮ ስርጭታችን ይቀጥላል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በፖሊሶችና በሚያገለግሏቸው ማኅበረሰቦች መካከል የተሻለ መተማመን እንዲኖር የሚያስችሉ እርምጃዎችን አቅርበዋል። ፕሬዚዳንት ኦባማ ስለሚወስዱት እርምጃዎች የተናገሩት ሰኞ ዕለት ማምሻው ላይ ከሲቪል መብት መሪዎች እንዲሁም ከሕግ አስከባሪዎች ምሁራንና ሌሎች የማኅበረሰብ መሪዎች ጋር ከመከሩ በኋላ ነው ባለፈው ሳምንት በምዙሪ ክፍለ ሀገር ፈርጊሰን ከተማ መሳሪያ ያልያዘውን ጥቁር ወጣት የገደለው ነጭ ፖሊስ እንዳይከሰስ ከሕዝብ የተውጣጣ ውሳኔ ሰጪ ሸንጎ ግራንድ ጁሪ ከወሰነ ወዲህ በበርካታ የአሜሪካ ከተሞች የተቃውሞ ሰልፍ ቀጥሏል። ከሚዙሪ ዝላቲካ ሆክ ያስተላለፈችውን ዘገባ ትዝታ በላቸው ታቀርበዋለች። ፕሬዝደንት ኦባማ በትናንትና ማታው ውይይት ላይ ከተሳተፉት ወጣቶች በሰሟቸው የአድሎ ስሞታዎች ስሜታቸው መነካቱን ተናግረዋል። በዚህ ጠረጴዛ ዙሪያ የሚገኙ ወጣቶች ስለደረሰባቸው አድሎ ሲናገሩ በአሜሪካ ሊሆን ይችላል ብዬ የማምነውን ምኞቴን ይጻረራል። በሕግ ጥላ ስር እኩል ሆኖ መኖር ይቻላል በሚል መርህ በሚተዳደር አገር ይህን ያህል የተንሰራፋ አድሎ ጥቁሮች ላይ መፈጸሙ ተቀባይነት የለውም ብለዋል ኦባማ። ማናቸውም የአሜሪካ ቤተሰብ አድሎ ተፈጽሞብኛል ብሎ ሲያማርር ያ የሁላችን ችግር ሆኖ ሊሰማን ይገባል። የአንድ ማኅበረሰብ፣ የአንድ ዘር ወይም የጥቂቶች ብቻ ችግር ሆኖ መታየት የለበትም። ያ ማለት እንደ አንድ አገር ጠንካራ አይደለንም ማለት ነው። ፕሬዝደንት ኦባማ ሕግ አስከባሪዎችም ሥራቸውን ሲያከናውኑ ስለሚደርስባቸው ችግር ተናግረዋል። ሆኖም በፖሊሶችና በጥቁሩ ማኅበረሰብ መካከል ያለው ልዩነት የማይታረቅ ነው ማለት አይደለም ብለዋል። እንዲያውም ጠንክረን ከሠራን ፖሊሶችና የሚያገለግሏቸው የጥቁር ማኅበረሰቦች ወንጀልን ለመዋጋት ዜጎች ሁሉ የደህንነት ስጋት እንዳይሰማቸው አብረው መሥራት እንደሚችሉ አምናለሁ። በዚህ ረገድ መተማመንን ልንገነባ እንችላለን። ያ ማለት ግን ዛሬውኑ ከመቅጽበት ይሳካል ማለት አይደለም። ፕሬዝደንት ኦባማ ይህን ራዕያቸውን እውን ለማድረግ በሀገሪቱ የሚገኙ ከቀበሌ እስከ ክፍለ ሀገርና ፌዴራል ያሉ ሕግ አስከባሪዎች ስራቸውን በፍትሐዊ መንገድ የሚያከናውኑበት ሁኔታ በሕግ መዋቀር አለበት ብለዋል። አንዱ ለውይይት የቀረበው ርዕስ በፈርግሰን ሕዝባዊ ተቃውሞ ወቅት አድማ በታኝ ፖሊሶች የተጠቀሙት ወታደራዊ መሳሪያ ነው። የእንዲህ አይነቱ መሳሪያ አጠቃቀም ፕሮግራም ግልጽ የሚሆንበትና ተጠያቂነትን የሚያስከትልበትን ሁኔታ ግልጽ የሚያደርግ ፕሬዚደንታዊ ትእዛዝ እፈርማለሁ። በአገር ውስጥ ባሉ ሕግ አስከባሪዎች ወታደራዊ ሥርዓት ስር እንዳይሰድ እርምጃ መውሰድ አለብን። ፕሬዚደንት ኦባማ ለፖሊሶች የተሐድሶ ሥልጠና እንዲሰጥ፣ የሚጠቀሙት መሳሪያ ላይ ለውጥ እንዲደረግ አያሌ ሐሳቦችን እንደሚያቀርቡ ተናግረዋል። ለ263 ሚሊዮን ዶላር በጀት ለኮንግረስ ያቀረቡት ጥያቄ ፖሊሶች ስራቸውን በሚያከናውኑበት ጊዜ የሚጠቀሙበትን የስራቸውን ሂደት የሚቀርጽ የ50 ሺህ ካሜራ ወጪ ይጠቀልላል። የሲቪል መብት ታጋዮች ከፕሬዝደንት ኦባማ ጋር የተደረገው ስብሰባ ጠቃሚ እንደነበርና መቀጠልም እንዳለበት ተናግረዋል። የሲቪል መብት ታጋዩ አል ሻርፕተን የሕግ አስከባሪዎችን ሥራ መደገፍ አስፈላጊ በሆነ አገር ነው የምንኖረው። ሕግ አስከባሪዎችም ታዲያ ፍትሕ መደገፍ አለባቸው። የፈርግሰን ግራንድ ጁሪ ውሳኔ ለረጅም ዓመታት ማኅበረሰባችን ውስጥ ላገለገልነው ሰዎች አዲስ ከእንቅልፋችን ብንን ብለን ያየነው አይደለም። ሆኖም ይህ አገር ቆሜለታለሁ በሚለው መርህ እንዲተዳደር ማስታወሻ ነው። ፕሬዚዳንቱ ወጣቶቹን ጭምር ሁላችንንም ዛሬ እዚህ መሰብሰባቸው ታሪካዊ ይመስለኛል። ነገር ግን በዚሁ መቆም የለበትም። ፕሬዝደንት ኦባማ እነዚህን ማኅበረሰባዊ ውይይቶች ለመቀጠል ቃል ገብተዋል። ምክንያቱም አንዳንድ የወዳን ማኅበረሰብ አባላት ወጣቶች ላይ የሚደርሰው በደል ራሱ አሜሪካ ያላትን ተስፋ ይጻረራል ብለዋል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ ስርጭታችን ይቀጥላል። አሁን ንግድና ምጣኔ ሀብት። ሳይበር መንዴይ የድረገጽ የሸመታ ቀን ነው። ለውይይት እንዲመች ሰኞ ገበያ ብለው አሁን አሜሪካውያን የሰኞ ገበያ ዕለት ለወዳጅ ዘመድ ለራሳቸውን በድረገጽ ይሸምታሉ። የድረገጽና አዲስ ቴክኖሎጂ ጉዳዮች ሲነሳ ደግሞ የቪኦኤው ዲጂታል ፕሮዳክሽን አዘጋጁ ተፈራ ግርማ አቤት ይላል። ተፈራን ስለ ሳይበር መንዴይ ሰኞ ገበያና ጥቂት ደግሞ ስለ ብላክ ፍራይዴይ የዓመቱ አርብ ገበያ ጥቂት እንዲለን እዚህ ስቱዲዮ ጋብዣዋለሁ። እንኳን ደህና መጣህ ተፈራ። እንግዲህ በቅድሚያ ገበያው የኢንተርኔት ገበያው ምን እንደሚመስል ሰኞ ዕለት ምን ያህል ተሸጠ? እንዴትስ ነው የሚሰራው? ስቲል አድማጮች ምንድን ነው የሚጀምረው? እንግዲህ ያው አርብ የብላክ ፍራይዴይ ይባላል። ብላክ ፍራይዴይ ማለት በእግር ተነስተ ሱቅ ድረስ ሄደ ምሸመትበት ቀን ነው ሰው ተሰልፎ። የምስጋና ቀን ማግስት ነው፣ እረፍት ነው። ስለዚህ ሰው ከማታ ጀምሮ ማዕዳሩን ተሰልፎ የሚገዛበት ነው እና ተሰልፎ እዛ ይቆያል። ሱቆቹም የተለያዩ በርካሽ ዋጋ የሚሸጥ እቃዎችን ይዘው ጠብቋቸዋል። እሱን አስከትሎ ኢንተርኔትም ያው ባደገ ቁጥር የአሜሪካ ሻጮች ምን ወሰኑ? ሰኞን ለምን ደግሞ ሳይበር ማንዴ ብለን ኮምፒውተር ላይ ለምን መሸጥ አንጀምርም? በኢንተርኔት በመጠቀም ብለው ከወሰኑ በኋላ ሳይበር መንዴም ራሱን የቻለ ትልቅ እንደውም በሁለት አመት ውስጥ ይበልጣት ይጠብቃሉ። ብላክ ፍራይዴ እንዲያው እንመልከተውና፣ በአመት ውስጥ የዩናይትድ ስቴትስ ምጣኔ ሀብት በተለይ ደግሞ ሄሮይቴል የሚባሉ ለሽያጭ ለፍጆታ የሚውሉ እቃዎችን የሚያቀርቡ ድርጅቶች ብዙውን ሽያጫቸውን የሚያከናውኑት በዚህ አንድ ወር ጊዜ ውስጥ ነው። የታንክስጊቪንግ ከምስጋና በዓል። ለምንድን ነው እንደዛ የሆነ? ያው ሰውም የሚሰባሰብበትና ገና መምጫው ስለሆነ ነው። ልክ ከሃሎዊን ልክ ኦክቶበር ሰላሳ አንድ ይመስለኛል ሃሎዊን ካለቀ በኋላ ሁለቱ ወሮች ቤተሰብ የሚሰባሰብበትም ጊዜ ነው። ቴንክስጊቪንግ የሚሉት ትልቁ በዓላቸው ይመጣል። ከእሱ ቀጥሎም ገና ይመጣል። ኒው ይርዝም ተከትሎ ይመጣል። ሶስቱን ወሮች ተለምዷል መሸመት እዛ አካባቢ ለቤተሰብም ስጦታ የመለዋወጥ ልምድም አለ። በጣም ትልቅ ልምድ አለ እና እነዚህ ሁለቱ ወሮች በቃ ብዙ ሰዎች አመቱ ሙሉ ወጪያቸውን ጠብቀው እችን ወር ካወጣ በኋላ እንግዲህ ሜይቢ ተስፋ የሚያደርጉትን ታክስ ይመለሳል ብለው ከዛ በኋላ የመጣ ብለው ስለሚጠብቁ ይመስለኛል። ለነገሩ ብታስበው ኢትዮጵያም የአመት በዓል ገበያ ይባላል። ግን አመት በዓሎቹ ትንሽ ተራርቀው ያሉ ስለሆነ ገበያው በአንድ ጊዜ እንደዚህ በመደዳው አይሄድም። ይሄ እነኚህ ሁለት ወራት ግን በስፋት ነው የኢንተርኔት ገበያው ታዲያ ሰኞ ለት የሰኞ ገበያ ምን ይመስል ነበር? ምን ያህል ሸቀጥ ታሸጠ? አሁን አንዳንድ ቁጥሮች እያየው ነበር፣ እዚህ ሳልመጣ በፊት ቁጥሩ ከባለፈው አመት በስምንት ፐርሰንት ጨምሯል። የተገዛው የተሻጡት በአጠቃላይ በአጠቃላይ አቨሬጁ ሰው ሚያዘው የመቶ ሰላሳ አንድ ብር ኦርደር ነው ያዝ ትእዛዛቸው ማለት ነው። ይህ ቁጥር ባለፈው አመት አስራ ሰባት ፐርሰንት ነበር ያደገው ትንሽ ቀንሷል እያሉ ነው። ግን ምንድን ነው ምክንያቱ የሚሉት እነዚህ ኦንላይን የሚሸጡት ሻጮች ቀኑን እያረዘሙት ነው። አሁን ከሳይበር መንዴ ወደ ሳይበር ዊክ ለመሄድ እየፈለጉ ነው፣ እና ሰው እንዲሸምት ሳምንቱ ሙሉ ማለት ነው። ስለዚህ ሰዎች እንደ ድሮ በአንድ ቀን፣ በሁለት ቀን ገንዘባቸውን ሁሉ ማውጣት አቁመዋል። ትንሽ እነሱም አራርቀው በዚቹ በሁለት ወር ውስጥ ሆኖ ግን አራርቀው መግዛት ጀምረዋል። እንደው በኢንተርኔት ግን እቃ እንዴት ነው የሚሸጠው? ኢንተርኔት ይኖራል ኦንላይን ብቻ የነበሩ ስቶሮች እንደ አማዞን አይነት ቋሚ የሸቀጥ ሱቆች የሌሏቸው ሱቆች፣ በኦንላይን ብቻ የሚሰሩ እንደ አማዞን ያሉ ካምፓኒዎች የሚያወጣቸው ዲሎች ነበሩ እና ማለትም አንተ ትመጣለህ ኮምፒተር ላይ ተቀምጠህ የክሬዲት ካርድ ቁጥር አስገብተህ የፈለግከው ነገር ትሸምታለህ። ብዙ ጊዜ ደግሞ አድቫንቴጅ ከዛ ደግሞ በፖስታ ሳጥን ቁጥርህ እቃው ይመጣል ይመጣል። በተለይ አማዞን ደግሞ የለወጠው ምንድን ነው? ድሮ ስታዝ አራት አምስት ቀን መጠበቅ ነበረብህ። አሁን አማዞን ዛዳ ዛሆ ነገ ይደርሳል። ምቾቱ ይሄ ብዙ ሰዎች ከቤታቸው ሆነው ብርዱ ሳይመታቸው፣ ሳይሯሯጡ፣ ሳይጋፉ ልክ እንደ ብላክ ፍራይዴ እንደሚያደርጉት ከቤታቸው መሸመት እንዲችሉ፣ ስለዚህ በክሬዲት ካርዳቸው ነው ሸመታቸውን የሚያከናውኑት። ምን ያህል ብር ተለዋወጡ? በዚህ ጊዜ እንግዲህ በቀን እያንዳንዱ አሜሪካዊ አንድ መቶ ሰላሳ አንድ ዶላር አውጥቷል። እንደው በአጠቃላይ ምን ያህል ነው ሁለት ወራት የኦንላይን የሽመታ ወራት ቢደመሩ እስከ ሰማኒያ ዘጠኝ ቢሊዮን ይደርሳል ብሎ የሚገሙት ሰዎች አሉ። እንግዲህ ይሄን በዩናይትድ ስቴትስ ነው በስፋት እነዚህ የገበያ ቀናቶች የሚታወቁት፣ ግን ሌሎች ሀገሮችም ለምሳሌ ቻይና በስፋት በድረገጽም ሆነ እንደዚሁ ደግሞ ገበያ ውስጥ ሸመታውን እያስፋፉት ይታያሉ። እንዴት ነው በተለይ እነሱ ደግሞ ምን ብለው ወጥተዋል? ትንሽ ቀድሞ ነው የሚደርሰ የነሱ ኖቬምበር አስራ አንድ ላይ ነው የሚሆነው እና አስራ አንድ አስራ አንድ መሆኑ በቁጥር ሲጻፍ ያ ቀን ማለት ነው። ሲንግልስ ዴ ብለውታል። እና ቻይና ውስጥ ብዙዎቹ ለትዳር ያልደረሱ ወንዶችም በዛ ቀን የተጀመሩ ሀሳቡ በሱ ጀምረው አሁን ትልቁ የአሜሪካውን አማዞን ተሽቃዳሚ ነው የሚባለው አሊባባ የሚባለው ካምፓኒ በዛ ቀን ብቻ ይሄን አመት ዘጠኝ ቢሊዮን ዶላር ነው የሰራው በዛ ቀን ብቻ። እና እሱ አንዱ ነው። አብረው የሚሽቀዳደሙ ካምፓኒዎችም አሉ፣ ግን አሊባባ ብቻውን ዘጠኝ ቢሊዮን ዶላር ሰርቷል በዛች ቀን። እና በጣም እያደገ ነው እንደውም የቻይናው ይሄ ሲንግልስ ዴ የሚባለው የአሜሪካውን ሳይበር መንዴ ሳይበልጦ አይቀርም እና የተጀመረው ግን በጣም በቅርብ ጊዜ ነበር በጣም ነው የማመሰግነው ተፈራ ታዲያ እንግዲህ ይህን ያህል ካወራን አይቀርም ምን ገዛህ አንተ በዚህ የሰኞ ገበያ ትላንትና ስልክ ለመግዛት አስቤ ነበር አልተሳካልኝም ለዛ ነው እኔም የመግዛት ሀሳብ ነበረኝ እንግዲህ በሳይበር ዊክ ከተባለና ለሳምንቱ በሙሉ የሳምንቱ ገበያ የአመቱ ገበያ ከመጣ ያኔ እንሸምት ይሆናል በጣም ነው የማመሰግነው የቪኦኤው የዲጂታል ፕሮዳክሽን አዘጋጅ ተፈራ ግርማ አመሰግናለሁ አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም፣ አንድ ቃል ነው፣ ቪኦኤ ኒውስ ዶት ኮም ስላሽ አምሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተርም ተከተሉን ቪኦኤ አምሐሪክ ብላችሁ። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይልሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራለን ከኃይሉ ታምራት ጋር በመሆን የምሰናበታችሁ ሄኖክ ሰማግዜር ነኝ። መልካም ምሽት።